በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው በኩል በሁለቱ ሀገሮች መካከል ሰላም ለማምጣት ጥረት መጀመሩን የዓለም አብያተ ክርስቲያናት ምክር ቤት አስታውቋል። በምክር ቤቱ የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሡ ለገሰ እንዳሉት ከምክር ቤቱ የተውጣጣ የልዑካን ቡድን ከኤርትራ የሃይማኖት መሪዎች ጋር ውይይት አድርጓል። ወደ ኢትዮጵያ ለመሄድም እቅድ ይዟል። ዶክተር ንጉሱን ከስዊዘርላንድ በስልክ ያነጋገራቸው እስክንድር ፍሬው ነው። ሐሳቡ እንዴት እንደተጠነሰሰ በማብራራት ይጀምራሉ። ዶክተር ንጉሱ ለነገሩ የኤርትራና የኢትዮጵያን ችግር ጉዳይ ለማየት አልነበረም። ልኡካን አዘጋጅተን ወደዚያ እንድንሄድ ያደረግነው እኛ ባለን መላው ዓለም አብያተ ክርስቲያናት ምክር ቤት ዴሌጌሽን አዘጋጅተው ከስምንት ሀገር ስምንት ሆነን ዴሌጌሽኑን የሚያዘጋጀው ትንሄነኝ በእርግጥ ስራውም ስለሚመለከተኝ የሄድ ነው ከአስር ዓመት በላይ የኤርትራን ቤተ ክርስቲያን አባል የሆነችውን የኦርቶዶክስ ቤተ ክርስቲያን አልጎበኘንም ነበርና ይህ ደግሞ የአብያተ ክርስቲያናት ጉብኝት ከፖሊሲያችን አንዱ ነበርና ከበተለይ ከአስረኛው አሴምብሊ በሁለት ሺ አስራ ሶስት ኮሪያ ደቡብ ደቡብ ኮሪያ ቡሳን ከተማ በተካሄደ አሴምብሊያችን አንዱ ውሳኔ ስለነበር እየተዘዋወርን መጎብኘት በአጋጣሚ ኤርትራ ቤተ ክርስቲያን በአንዳንድ ጉዳዮች መሄድና መጎብኘት አልቻልንም ነበር። አንዳንድ የምንፈልጋቸው ነገሮች ከሞላ ጎደል ተሟልተው ስለነበር በዚህ ሰዓት መሄድ ስለነበረብን ነው። ዴሌጌሽኑ አዘጋጅተን ይሄድ ነው እንጂ የሁለቱን ሀገሮች ችግር ለማየት ብለን ይሄድንበት ጉዳይ አልነበረም። ስለዚህ አሁን እየወጡ ያሉ ዘገባዎች የዓለም አብያተ ክርስቲያናት ምክር ቤት በሁለቱ ሀገሮች መካከል ሰላም ይወርድ ዘንድ ወይም ያለው የድንበር ውዝግብ ይፈታ ዘንድ ጥረት ጀምሯል የሚለው ዘገባ ከእናንተ ከሄዳችሁበት አላማ ጋር የሚሄድ አይደለም ነው? አው በትክክል ነው። የሚሄድ አልነበረም። ከሄድንበት ዓላማ ጋር ጭራሽ የተገናኘ አልነበረም። ምክንያቱም አካሄዳችን አባል የሆነችውን ቤተ ክርስቲያን ለመጎብኘት፣ የስራ እንቅስቃሴዋን ለማየት ከአስር አመት በላይ ተራርቀን አልተጎብኛኝንም፣ አልተያየንም፣ አልሄድንም በተለያዩ ምክንያቶች እና ያንን በምን ደረጃ ላይ እንዳሉ፣ ምን እየሰሩ ናቸው፣ ምንስ ችግር አለባቸው፣ በእኛስ በኩል ምን የምናደርገው አስተዋጽኦ ይኖራል የሚለውን ጉብኝት ለማድረግ ነው። ወደ ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንቅስቃሴ ያደረግ ነው። እነሱም አስፈላጊውን ወደ ሀገር ውስጥ የመግቢያ ቪዛ፣ ማንኛውም ነገር፣ ሁሉ ነገር ፋሲሊቴት ስላደረጉልን ሄደን ለመጎብኘት ቻልን። እዛ ከደረስን በኋላ ግን ያው በስብሰባ ላይ ኦርቶዶክስም ብቻ ሳይሆን ሌሎችንም ከካቶሊክም ሉትራ የሉትራን ቤተ ክርስቲያንም ባሉበት ሰፊ የጋራ ውይይት አድርጋ አንድ ቀን ግማሽ ቀን ወስደን ሰፊ የጋራ ውይይት ነው ያደረግነው። በዚህ ዙሪያ እዚህ ዙሪያ ሲሉ በሰላም ሁኔታ ላይ ማለት ነው? አዎ፣ በሰላም ሁኔታው ላይ ከእነዚሁ ከአብያተ ክርስቲያናቱ ጥያቄው ተነሳ። እንዲያውም ሲነሳ እንዲያውም ኢትዮጵያዊም በዚህ ልኡካን ውስጥ መኖሩ ጥሩ ነው እና የሰላም ጉዳይ የሁለቱ ሀገሮች ጉዳይ ነው እና ስለዚህ በዚህ ጉዳይ ዙሪያ ብንወያይ በሚል በወቅቱ የነበሩት በስብሰባ ላይ የነበሩት የኤርትራ ካቶሊካዊት ቤተ ክርስቲያን ተወካይ የነበሩት ነበሩ ያነሱት እና እሳቸው በሰፊ ጉዳዩን አነሱ፣ አብራሩ። እንደገና ከዛ በመቀበል የኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ ከነበሩትም አንዱ ይህኑ ደግሞ በሰፊው አነሱ። ለተነሱ ጥያቄዎች ኢሹዎች ነበሩ የተነሱ። የቦርደር ኮሚሽኑ ውሳኔ እንደዚህ ሆኖ ጸድቆልን፣ አልፎልን በኢትዮጵያ መንግስት በኩል ግን ያኛው እስካሁን ድረስ እልባት ሳያገኝ ተቀባይነት ሳያገኝ ቀረ ይህም በሚል ነበር ያነሱት እና እንግዲህ እኔ በእርግጥ የፖለቲካ ሰው ባልሆንም ግን እንደ ኢትዮጵያዊ መልስ መስጠት የሚገባኝ ጉዳይ ነበረ እና ጉዳዩ የት ቦታ እንደቆመ ዝርዝር ሁኔታው ላይ ተቀምጠን ብንወያይ በሚል ጠቅላይ ሚኒስትር መለስ በሕይወት በነበሩ ጊዜ ፓርላማውንም ሰብስበው ዲፕሎማቶችን ሰብስበው የሃይማኖት መሪዎችን በሙሉ ሰብስበው እንዳወያዩ አስታውሳለሁ። እዛ ላይ እኔ ቆሞ ይመስለኛል ለዛ ፖዘቲቭ መልስ ወይም ደግሞ ያንን ሀሳብ የሚደግፍ መልስ በኤርትራ በኩል አልቀረበም ነበር። የቦርደር ኮሚሽኑ ወይም ደግሞ የድንበር ኮሚሽኑ የወሰንልን ውሳኔ ስላለ በዛ መሰረት ብቻ ነው መወያየት ያለብን የሚል ስለነበረ በሚል በእኔም በኩል መልስ ሰጠሁ። ጉዳዩ ብዙ ከሄደ በኋላ በአሁኑ ሰዓት እንግዲህ ችግር የሰላሙ ችግር እንዳለ ነው እና የዓለም አብያተ ክርስቲያናት ምክር ቤት በዚህ አጋጣሚ እዚህ መጥታችኋል። ትልቅ ድርጅት ነው። ይሄን ነገር ወስዳችሁ ብታዩት፣ በጋራ ብታዩት እና የሰላሙን በሁለ በእኛም በኩል በዛም በኩል ያለውን ብታዩት የሚል ሀሳብ ሰጠውን። እንግዲህ ያንን ወስደን ላለቆቻችን ጋር ተወያይተን መደረግ የሚችለውን ነገር እናደርጋለን ብለን ነው እንግዲህ የተመለስ ነው። እኛ ዶክተር ንጉሱ እንግዲህ በኤርትራ አብያተ ክርስቲያናት በኩል ያለውን ሰምታችኋል። አሁን እርስዎም በእነሱ በኩል የተንጸባረቀው ሀሳብ በአገሪቱ የሚንጸባረቀውም ሀሳብ እንደሆነ ነው የጠቆሙት። በኢትዮጵያ በኩል ያለውን ለመስማት ከኢትዮጵያ አብያተ ክርስቲያናት መሪዎች ጋር የምትነጋገሩበት እድል አለ እንግዲህ ከዛ ቀጣይ የሆነ ማለት ነው የዛኛው ጉብኝታችሁ ቀጣይ በሆነ እዚህ ወደ ኢትዮጵያ በመምጣትም ተመሳሳይ ጉብኝት አድርጋችሁ በኢትዮጵያ አብያተ ክርስቲያናት መሪዎች በኩል ያለውን ሀሳብ የመስማት ፕሮግራም ይዛችኋል? አው ፕሮግራም ይዘናል ለዚህ ተብሎ አንድ ቡድን ይመጣል በቅርብ ጊዜ ውስጥ ምናልባት በሳምንት ባልሞላ ጊዜ ውስጥ አንድ ቡድን ወደዛው ይመጣል ይሄን ነገር ለማየት ከእኛ አባቶች ጋር ለመወያየት ማለት ነው እንግዲህ ይሄ በሙሉ ሲሆን ከመንግስት ጋር ቀደም ብዬ እንዳልኩትም ውይይታችን በቤተ እምነቶቹ ዙሪያ ሄደን አባቶችንም እንደገና ሌሎችንም ከኦርቶዶክስ ውጭ ያሉትንም እምነቶች የካቶሊክንም፣ የመካነ ኢየሱስ ቤተ ክርስቲያንም፣ የእስልምናንም ሁሉንም የሚመለከት ጉዳይ ስለሆነ በዛም በኩል የቀረበልን በዚሁ ነው። በዕለቱ የእስልምና መሪው ስላልተገኙ ነው፣ በራሳቸው ችግር ስላልተገኙ እንጂ። ኤርትራ ውስጥ በዛን ሰዓትም የጉዳይ እሳቸው አባል የሆኑበት ፎረም ነበር የተጠራው እና ስለዚህ እኛም በዚህ በኩል ያለውን አይተን በእኛ በኩል ስ ምንድን ነው የሚለውን ነገር ለማየት እቅድ ተደርጓል። እዚሁ ውስጥ ትልቅ ስብሰባ አድርገናል። እኛም ራሳችን ከተመለስን በኋላ ከኃላፊዎቻችን ጋር በሰፊው ተወያይተናል። እነሱም ፖዘቲቭ የሆነ አመለካከት ነው። ሰላም ለማምጣት እስከሆነ ድረስ ለምን ጥረት አይደረግም? ስለዚህ በኢትዮጵያ በኩል ያለውን በሰፊው ማየት አለብን መጀመሪያ ከሃይማኖት መሪዎቹ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዓለም አብያተ ክርስቲያናት ብቸኛዋ መስራች ናት። ከሰብ ሰብሳራን ወይም ደግሞ ከሰሃራ በታች ያሉ አፍሪካ አገሮች በአስራ ዘጠኝ መቶ አርባ ስምንት እንደ አውሮፓውያን ዘመን አቆጣጠር ዴሌጌሽን መላክ የቻለች ብቸኛዋ መስራች ናት እና ትልቅ አክብሮት ነው ያላቸው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዚህ መስሪያ ቤቱ። ስለዚህ ከዚህ አኳያ ያንን ሪኮግኒሽን በመስጠት ቤተ ክርስቲያኗን ፓትርያርኩን፣ እና ሌሎችንም አብረው ያሉትን የእምነት መሪዎች ለማወያየት አንድ ቅር ተይዟል። እንግዲህ ዶክተር ንጉሱ የተረዳሁት ከገለጻሁት የተረዳሁት በኤርትራና በኢትዮጵያ በሚገኙ የሃይማኖት ተቋማትና መሪዎቻቸው አማካኝነት በሁለቱ ሀገሮች መካከል ሰላም የማምጣት ሂደት በአለም አብያተ ክርስቲያናት ምክር ቤት ተጀምሯል የሚል ነው። ተረድቼዎት ከሆነ በትክክል ይህ እንግዲህ እርስዎም እንደሚያውቁት ፖለቲካዊ ውሳኔ የሚፈልግ ነገር ነው፣ ሰላም የማምጣቱ ሂደት። የሃይማኖት ተቋማትና መሪዎች ደግሞ ፖለቲካዊ ውሳኔ ላይ ተጽዕኖ የማሳደር አቅማቸው ውስን ነው እና ከዚህ አንጻር ምንድን ነው እናንተ ተስፋ የሰጣችሁ በዚህ መንገድ ውጤት ሊገኝ ይችላል የሚል ተስፋ እንድትሰንቁ የሚያደርጋችሁ ምንድን ነው? አዎ እንግዲህ በመጀመሪያ ደረጃ ማየት ያለብን በአንድ ሀገር ውስጥ የሚኖር ህዝብ ከፖለቲካ መስተዳደሩ ወጥቶ ሊኖር አይችልም። ምንም ቢሆን ያለው የፖለቲካ አስተዳደር ውስጥ ነው ሁሉም አንድ ዜጋ፣ ያ ማንኛውም ዜጋ የሚተዳደረው እና የሃይማኖት መሪዎች ደግሞ እንደየ እምነታቸው የራሳቸው ኮንስቲቲዩንሲ ቢኖራቸውም ካለው መንግስት ፖሊሲ ጋር፣ ካለው መንግስት የአሰራር ስርዓት ጋር ነው የሚሄዱት ስራቸው ከዛም ባሻገር ደግሞ ምናልባትም ቤተ እምነቶችን ለየት የሚያደርጋቸው ምንድን ነው የራሳቸው የሆነ በተለይ በሰላም ዙሪያ በመሳሰሉት ነገሮች ዙሪያ ቅድሚያ ሰጥተው የሚንቀሳቀሱበት ሁኔታ፣ የፖለቲካውም አመራር ይሄንን የሰላምን ጉዳይ ሊቀበል የሚችልበት ሁኔታ ሀገርን በሚጠቅም መልኩ ተገናኝተው ስለ ሰላም ውይይት እንዲያደርጉ ምክር የሚሰጡበት ሁኔታ የሚያመቻችን ሁልጊዜ የሀይማኖት መሪዎቻችን ናቸው። በየትኛውም ቦታ ይሄ ደግሞ በተለይ በኢትዮጵያ ኦርቶዶክስ ምህም በሌሎቹ እምነቶች በሀገ ሀገራችን የታወቀ ነው። የእርቅና የሰላም ጉዳይ ከመጣ ቅድሚያ የሚሰጠው ቤት ነው። በቤት ደረጃ እንኳን በቤተሰብ ደረጃ እንኳን ምናልባት የነፍስ አባታችን የንስሐ አባታችን ይምጡና ይሄን ነገር ይፍቱት ነው። በቀላሉ የሚፈታበት ሁኔታ ነው። ይሄ ባህላችን ነው። ይሄ ባህል ደግሞ የእኛ የኢትዮጵያን ብቻ ባይሆን ሳይሆን የኤርትራውያንም ባህል ነው። ምክንያቱም ተቀራራቢና አንድ አይነት የሆነ ባህል ነው ያለ መሆነን ለመናገር። ስለዚህ የሃይማኖት አባቶች በነገሩ ካመኑበትና ሰላሙ አስፈላጊ ነው ብለው እርግጠኛ ነኝ ይላሉም ብዬ አምናለሁ ከመጡበት ምንም ቢሆን ሁለቱን ሁለቱን የፖለቲካ አመራር ያሉትን ማቀራረብ አያቅታቸውም የሚል እምነት ስላለን ነው እንግዲህ ይሄንን ማሰብ የቻልነው። ሌላው ግን እዚህ ላይ መጥቀስ የምፈልገው አንዱ ነገር ኢትዮጵያ ውስጥ ሪፖርትድ ሆኗል፣ የእኛ ጉዞ ሪፖርትድ ሆኗል። በተለይ በአንዳንድ ሚዲያዎች፣ አንዳንድ ጋዜጦች ላይ ዓለም አብያተ ክርስቲያናት ምክር ቤት ልዑካን ኤርትራ ሄደው ከኤርትራ መንግሥት ጋር እንደ ተገናኘ ሁሉ አድርገው ነው ያቀረቡት። ያ ስህተት ነው። እሱን ግልጽ ማድረግ አለብን። ማንዴቱም የለንም ከኤርትራ መንግሥት ጋር ለመገናኘት። አካሄዳችን በዛ አልነበረም። እኛ በቸርች ሄድ ነው የተመለስነው። ከቸርች ውይይት በኋላ ነው። ስለዚህ በስተት ሪፖርት ተደርጓል። ያ እንደው ሚስኮት እንዳይደረግ ብዬ ነው መግለጽ የፈለግኩት። ከዚህ አንጻር አሁን ከተጀመረው ጥረት አንጻር ዶክተር ንጉሱ የኢትዮጵያ የሃይማኖት መሪዎች ወደ ኤርትራ፣ የኤርትራዎቹ ወደ ኢትዮጵያ እንዲመጡ የማድረግ ሀሳቦች ሲኖር ይሆን በዚህ በ አሁን ባለው እና እኛ በምናስበው ደረጃ እዛ ደረጃ የሚያስደርስ መንገድም የለም፣ ሁኔታም የለም። ሪሊ ዚ ሲዘ የመጀመሪያው አሴስመንት ነው ይሄ እንግዲህ የመጀመሪያው ፕሪሊሚናሪ የሆነ ስራ ነው። የኛ አባቶች የእኛ ሃይማኖት መሪዎች ከአዲስ አበባ ወይም ኢትዮጵያ ያሉት ከተቀበሉት ይህን ሀሳብ፣ ኤርትራም ያሉት ኦልሬዲ እነሱ ፈቃደኝነታቸውንና ፍላጎታቸውን አሳይተዋል። ሁለቱን አገናኝተን በምንድ ላይ ነው የምንወያየው የሚለው ነገር ሊሆን የሚችለው ኢትዮጵያም ኤርትራም ሊሆን አይችልም። ከዛ ውጭ ነው የሚሆነው። የት ቦታ እንደሆነ ግን ምንም የተወሰነ ነገር የለም። አሁን ለጊዜው የመጀመሪያው ስብሰባ በዛ መረት ነው ሊካሄድ የሚችለው። ዶክተር ንጉሱ ለገሰ በዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ ከስዊዘርላንድ ጄኔቫ በስልክ ለሰጥኝ ቃለ መጠይቅ രാമനാമസന അവസ്ഥയിലെ ദിവസം കൃഷ്ണൻ ഞാനാമസജ്ഞാൽ ദിവസം